ማህደረ ዜና። የሶማሊላንድ የቀድሞ ውጭ ጉዳይ ሚኒስትር አብዱላሂ መሐመድ ዱዋሌ በ2009 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። እንዳሉት መለዋ ሶማሊያ ለህዝቧም ትልቅ እስር ቤት ናት። ድዋሌ ያሉትን ከማለታቸው ከብዙ ዓመታት በፊት የሶማሌዎችን መገዳድያ ትልቅ እስር ቤት ጥሩ ሀገር ለማድረግ ብዙ ተሞክሮ ነበረ። ያኔም ሙከራው አልተቋረጠም፣ ውጤቱ ግን በእርግጥ ባዶ ነው። አሁንም የዓለም ፖለቲከኞች ይሰበሰባሉ፣ ቃል ይገባሉ፣ ይዝታሉ። የመጨረሻው ጉባኤ ቃል፣ ዛቻ ከቀድሞዋ የሶማሊያ ቅኝገዥና የበላይ ጠባቂ እርሰ ከተማ ተሰማ ለንደን፣ ሐሙስ የለንደኑን ጉባኤ አስታከን እንደገናም ሶማሊያ እንላለን። ላፍታም አብራችሁን ቆዩ። የቀድሞ የብሪታንያ ጠቅላይ ሚኒስትር ዊንስተን ቸርችል የብሪታንያ የቅኝ ግዛት ጉዳይ ሚኒስትር ዴኤታ በነበሩበት ዘመን የሶማሊላንድን የወደብ ከተማ በርበራን ጎብኝተው ነበረ። 1907 የወደፊቱ ጠቅላይ ሚኒስትር ሶማሊያን ሲጎበኙ ብሪታንያዎች እብድ ሶማሊያዎች ሰየድ የሚሏቸው የሶማሊያም የነፃነት ተዋጊ አዋጊ ገጣሚና መንፈሳዊ መሪ መሐመድ አብዱሌ ሐሰን የሚመሩት ህዝባዊ ሰራዊት በብሪታንያ ቅኝ ገዢ ጦር ላይ ከፍተኛ ጉዳት ያደረሰበት ወቅት ነበር። ቸርችል ሱማሊያን ከመጎብኘታቸው ከዓመታት በፊት እንደ ወታደራዊ ዘጋቢ ወደ ዛሬዋ ፓኪስታን ዘምተው የሀገራቸው ቅኝ ገዢ ጦር የጎሳና የሃይማኖት መሪዎች ካስተባበሩት ከሀገሬው ሰራዊት ጋር ያደረገውን ውጊያም በቅርብ ተመልክተው ነበረ። እንደ ወታደር ሱዳን ዘምተው ለሱዳን ነጻነት የሚፋለሙ አማጽያንን ወቅተዋል። እንደ ሚኒስትር ሶማሊያ ሲገቡም ፓኪስታንም ሱዳንም የሀገራቸውን ቅኝ ገዢ ጦር ሲወጉ ያዩቸው ሙስሊሞች ቅኝ ገዢ ጦራቸውን ሲወጉ አዩ። የብሪታንያ የኋላ ተወዳጅ ጠቅላይ ሚኒስትር ለየቅኝ ተገዢዎቹ ሀገራት መውደም ተጠያቂዎቹም ቅኝ ገዢዎቹ ሳይሆኑም እስልምና ነው ብለው አረፉት። ይህንን እምነታቸውን ዘሪቨር ዎር ባሉት መጽሐፋቸው በሰፊው አተቱት። እንደ ሚኒስትር ዴታ ከጉብኝት መልስ ባቀረቡት ዘገባም ብሪታንያም የሚጠቅሟትን ወደቦች የሚጠብቅ ጦር ብቻ፣ ስፍራ በተቀሩት አካባቢዎች የሸመቁ ጠላቶቿን የሚወጋላት ኃይል ከየሀገሩ ሕዝብ እንድትመለምል እንድትረዳና እንድታስታጥቅ አበክረው አሳሰቡ። የቸርችል ጥቆማ የመሪዎቻቸውን ድጋፍ አግኝቶ የብሪታንያ ቅኝ አገዛዝ መርህ አካል በሆነ በአንድ መቶ አስረኛ መቶ ዘንድሮ ብሪታንያም ስለ ሶማሊያ የመከረውን ጉባኤ ለሶስተኛ ጊዜ አስተናገደች። ባለፈው ሳምንት ሐሙስ፣ ለንደን ላይ የመከረውን ዓለም አቀፍ ጉባኤ የጠሩና የመሩት ጠቅላይ ሚኒስትር ቴሬሳ ሜይ የቸርችል ፓርቲ መሪ ናቸው። ምናልባት ፖለቲካዊ ስብዕናቸውንም አድናቂ ለጉባኤተኞች የነገሩት ግን የሱማሊያ ቀውስ በጣም እንዳሳሰባቸው ነው። የረጅም ጊዜ መፍትሄ መሻት ነው። አሁን ካለው አልፈን ስለ ወደፊቱ ማሰብ አለብን። ይህ ጉባኤ አስፈላጊ የሚሆነውም ለዚህ ነው። ለወደፊቱም የበለጸገችና ይበልጥ የተረጋጋች ሶማሊያን መገንባት አለብን። ይህን ያክል የዓለም ሕብረተሰብ ተወካዮች እዚህ አዳራሽ መገኘታቸውም ሶማሊያን ማረጋጋት አስፈላጊ እንደሆነ ስላመነ ተገቢውን እርምጃ እንደምንወስድ ማረጋገጥ ብቻ ሳይሆን ለወደፊቱ የምንገነባውም የረጅም ጊዜ ትንሣኤና ተስፋ እንደሚሆን ማረጋገጥ አለ። ሰኔ 1991 ጅቡቲ ላይ እንዲህ እንዳሁኑ በሶማሊያ ጉዳይ ላይ የተነጋገረ ጉባኤ ነበረ። አላማው ለሶማሊያ ማዕከላዊ መንግስት መመስረት፣ ሀገሪቱን ማረጋጋት፣ ህዝቧን መርዳት የሚል ነበረ። ልክ እንደ ዘንድሮ ከተባበሩት መንግስታት ድርጅት እስከ አውሮፓ ህብረት ከአፍሪቃ አንድነት ድርጅት እስከ አረብ ሊግ ያሉ ማህበራት ከአሜሪካ እስከ አፍሪካም ከአውሮጳ እስከ መካከለኛው ምስራቅ የሚገኙ መንግስታት አላማውን አድንቀው ለገቢራዊነቱ ቃል ገብተውም ነበረም። የፕሬዝደንት አሊ መሕዲ መሐመድ የመልክተኞች ጓድ ሞቃዲሾ በገባ ማግስት ግን ጅቡቲ ላይ የተባለ የታቀደም ቃል የተገባው ሁሉም በነበር ቀረም። ከጅቡቲው እስከ ሐሙሱ ጉባኤ ድረስ ከጅቡቲ እስከ ናይሮቢ፣ ከካይሮም እስከ ብራሰልስ፣ ከአዲስ አበባ እስከ ለንደን 23 ጉባኤዎች ተደርገዋል። ለንደን ውስጥ ብቻ በ2012 እና በ2013 ሁለት ጉባኤዎች ተደርገዋል። የአሜሪካ ጦር፣ የተባበሩት መንግስታት ድርጅት ጦር፣ የኢትዮጵያ ጦር፣ የአፍሪቃ ህብረት ጦር፣ የአውሮጳ ባሕር ኃይል፣ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ የባህር ኃይል ሶማሊያ እና ሶማሊያ ጠረፍ ሰፍረዋል። ውጤቱም የልቅት ፍጅታ ዙሪት መሆኑን እንጂ ድቀቱ ውጤቱም እንደገና አንዲቱን ሀገር የሶማሊያ ዲሞክራሲያዊት ሪፐብሊክ፣ የሶማሊላንድ፣ የፑንትላንድ፣ የጋልሙዱግ፣ የአዛንያ ወደሚባሉም ትናንሽ ሀገራት ወይም መንግስታትነት መከፋፈል ነው። የለንደኑ ጉባኤ ከመጀመሩ በፊት በዋዜማው የለንደኑ ወኪላችን ድልነሳ ጌታነህ የሶማሊያ ፕሬዚደንትን ለማነጋገር ቀጠሮ እንዲያዝለት እዚያው ለንደን ወደሚገኘው የሶማሊ ሚሽን ወደሚባለው ቆንስላ ጽሕፈት ቤት ስልክ ደውሎ ነበረ። እንግዲህ እንደምታውቀው ይሄ ስብሰባው የሶማሊያ ፌዴራል ሪፓብሊክ ጉባኤ ተብሎ ነው የተጠራው። ጠቅላላ የሶማሊያን ያጠቃለለ መስሎኝ ነበር እና የሶማሊያውን ፕሬዚደንት ቃለ መጠየቅ ለመጠየቅ ብለን ወደ ሶማሌላንድ ቆንስል ስልክ ደውዬ ነበር እና ሳነጋግራቸው፣ እነሱ ስለ ፕሬዚዳንቱ የምናውቀው ነገር የለም፣ እኛም ደግሞ በጉባኤው ላይ አንሳተፍም፣ እኛ ለነፃነት የምንዋጋ እንጂ ከሶማሌ ፌዴራል ሪፐብሊክ ብሎ ምዕራቡ ዓለም ከአቋቋማት ጋራ ምንም አይነት ግንኙነትም ውይይትም ልናደርግ አንችልም የሚል መልስ ነበር የሰጡኝ። ቸርችል ዘላ። ባሉት ሀገር የብሪታንያን ጥቅም ለማስከበር ወደቦችን ማስጠበቅ፣ ወዳጅ የሚሏቸውን ሶማሌዎች ጠላት ባሏቸው ላይ ማዝመት ጠቃሚ መሆኑን ሲመክሩ ህዝብን ከመከፋፈል ሌላ በርግጥ ሌላ አደረጉ ሊባል አይችልም። ከ1991 ጀምሮ የተደረገው ጉባኤ ስብሰባም፣ የጦር ዘመቻም እርዳታ ሁሉ በጥፋት ውጤት የተጣፋውም ሶማሌዎች ሰላም ስለማይፈልጉ ነው አይባልም። ሶማሌዎች የውጭውን ድጋፍ አይቀበሉም ማለትም ሐሰት ነው። ብዙ ታዛቢዎች የሚስማሙበት ሁሉም ጉባኤ ሁሉንም ሶማሌዎች የሚያሳትፍ ባለመሆኑም፣ አንድ ሁሉም ጉባኤ የየጉባኤውን አስተናጋጅ ወይም መሪ ጥቅምና ፍላጎት ለማስከበር ቅድሚያ የሚሰጥ በመሆኑም ሁለት፣ ሀየሉ ዓለም ቃሉን ስለማያከብር ሶስት ምክንያቶች ናቸው። ሶማሊላንድ ከቀድሞ ቅኝ ገዥዋ ዋና ከተማ ለንደን ውስጥ ቆንስላ ከፍታለች። ብሪታንያ ግን ለሶማሊላንድ የመንግስትነት ዕውቅና አልሰጠችም። አንድ ሰሞን የዩናይትድ ስቴትስ ጦር የሶማሊላንድ ወደብን በግልጽ ይጠቀም ነበረ። የአረብ ሀገራት ከሶማሌላንድ ጋር ከጦር ሰፈር እስከ ንግድ የሚደርስ ጠንካራ ግንኙነት አላቸው። ኢትዮጵያ በሶማሌላንድ ወደቦች ሸቀጥ ታስገባለች ታስወጣለችም። ዩናይትድ ስቴትስ፣ አረቦችም ሆኖ ኢትዮጵያም ለሶማሌላንድ እንደ መንግሥት እውቅና አልሰጡም። አብረዋት ለሚሠሯት ሀገር የመንግሥትነት እውቅና የነፈጉበት ምክንያት በእርግጥ ያነጋግራል። ስለ ሶማሊያ የሚነጋገር ጉባኤ ላይ እንደ ሶማሊላንድ የመሳሰሉት ገሚስ ሶማሌዎች የሰፈሩባቸው አካባቢዎችን የሚወክሉ ወገኖች ሳይሳተፉበት ለሶማሊያ ሰላምና መረጋጋት ማምጣት ይቻላል ማለትም በርግጥ ጅል ሊያሰኝ ይችላል። የለንደን ጉባኤተኞች ግን ይቻላል ባይናቸው ናቸው። እንደገና ድነሳ ጌታነህ በሶማሊያ የተረጋጋ ምርጫ ተካሂዷል። አዲስ የፌዴራል ግዛቶችን ያጠቃለለ መንግስት ተወቋሩ የህዝብ ሸንጎ አለን። በዚህ ሁኔታ ይህንን ለማጠናከርና ለማበረታታት አሁን ሶማሊያ ውስጥ ያለውን ሰላም ለማረጋጋት፣ የምጣኔ ሀብቷን ለመገንባት፣ የጸጥታን ጉዳይ በሚመለከት የተባበሩት መንግስታት በሶማሊያ ላይ የተጣለውን ማዕቀብ የተወሰነውን ያህል እንዲያነሳና መሳሪያ ሶማሊያ የምታስገባበትን መንገድ እንዲዘጋጅም ተደርጓል። የሶማሊያ መንግስት የጦር መሳሪያ ይታጠቃል፣ የአፍሪቃ ጦር ያቃተውን አሸባብን ይወጋል፣ ድል ይገኛል። ነው ዕቅዱ። ይሳካ ይሆን? አሸባብ በእርግጥ አሸባሪ ነው። አባላቱ ግን ሶማሌዎች፣ ምሽጉም ሶማሊያ መሆኑም ሊዘነጋ አይገባም። ሶማሌን ሰላም ለማድረግ ከሶማሌዎች መሃል የመሐመድ አብዱላሂ መሐመድ መንግስት መርጦ ወዳጅን ማስታጠቅ አሸባብነት፣ ጥሎም በሞቃድሾ መንግስት ማስመታት ነው አብነቱ። ከዚህ በፊት ከ2006 ጀምሮም ተሞክሮ መክሸፉም እንደገና ተደግሞ እንደገና መጨናገፉ እንጂ ድቀቱ ለተከታታይ ዓመታት ጦርነትና ድርቅ ባልተለያት ሀገር የመጀመሪያው የለንደን ጉባኤ በ2012 ከመደረጉ ከወራት በፊት ሶማሊያ ውስጥ ከ260 ሺህ በላይ ህዝብ በረሃብ ረግፏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ ባለፈው ሐሙስ እንዳሉት ዘንድሮም ረሃብ ሶማሌዎችን እየጠበሰ ነው። ቀውሱ ከ6.2 ሚሊዮን በላይ ህዝብ ለምግብ እጥረት አጋልጧል። ከ400 ሺህ በላይ ለረሃብ ተጋልጧል። ከ275 ሺህ የሚበልጡ ሕፃናት ደግሞ ለሕይወታቸው በሚያሰጋ ርሃብ እየተሰቃዩ ነው። መጪዎቹ ወራት ደግሞ ዝናብ የማይጥልባቸው ወቅቶች ናቸው። ተጨማሪ ህዝብ መራቡ አይቀርም። ዝናብ ከቀረ ደግሞ እህል ጨርሶ አይነካም። የበለጸገው ዓለም ዘግይቶም ቢሆን ረሃብተኛውን ህዝብ እንደሚረዳ በለንደኑ ጉባኤ ላይ ቃል ገብቷል። ለተራበው በእርግጥ ጥሩ ተስፋ ነው፣ ከምንም ይሻላልና ከሶማሌዎች መሃል የታማኝ ሶማሌዎች የተጋበዙበት ጉባኤ ያሳለፈው ውሳኔ ግን የጦርነት ረሃብ ዑደቱን ማስቀረት መቻሉም ሲበዛ አጠራጣሪ ነው። አንዳንድ የፖለቲካ ገምጋሚዎች ግን ሶማሊያን ካለችበት ቀውስ ውስጥ ሊያወጣ አይችልም። አንደኛ እንደ አልሸባብ ያሉት ሌሎችም አሁን እንደ ሶማሌላንድ ያሉት ተካፋይ የሆኑበት አይደለም። ስለዚህ ሶማሊያ ከጦርነት ነጻ ልትሆን አትችልም። ስለዚህ ምዕራቡ ያደረገው ምንድን ነው? በህንድ ውቅያኖስና በአካባቢው የዚህ የመርከብ ጠለፋውንም ትል የሚቆጣጠርበትን በዘዴ የፈለገበት ምክንያት ነው ብሎ ነው የሚደመድሙት። ስለዚህ ሰላም በሶማሊያ አጠራጣሪ ነው ማለት ነው። የቀድሞ የሶማሌላንድ ውጭ ጉዳይ ሚኒስትር አብዱላሂ መሐመድ ዱዋሌም እኛም ጨቅላ ዲሞክራሲን እየተንከባከብን ነበር ይላሉ። አለም ግን ጀርባችንን ይጀልጠናል። ሶማሊያ የጦርነት ረሃብ የልቅት ስደት ክፍፍል ሀገር ንጋሽ መሐመድ ነኝ። እስኪ ቸር ያሰማን እንበል።